በፕሪቶሪያው ስምምነት መሰረት በትግራይ ይቋቋማል የተባለው ጊዜያዊ አስተዳደር እንዲመሩ የህወሀት ማዕከላዊ ኮሚቴ አቶ ጌታቸው ረዳን መምረጡ ያረጋገጡልን ለፓርቲው ቅርበት ያላቸው ምንጮቻችን ይህ የህወሀት ማዕከላዊ ኮሚቴ ውሳኔ በቅርቡ ለኢትዮጵያ ፌዴራል መንግስት ቀርቦ ሊጸድቅ እንደሚጠበቅ ተመላክተዋል። ሌላው የህወሀት ማዕከላዊ ኮሚቴ አባል የሆኑት ፕሮፌሰር ክንደያ ገብረህይወት ዛሬ በይፋው የትዊተር ገጻቸው ባሰፈሩት መልእክት አቶ ጌታቸው ረዳ ለትግራይ ጊዜያዊ አስተዳደር መሪነት እጩ ሆነው እንዲቀርቡ የህወሀት ማዕከላዊ ኮሚቴ መወሰኑ ገልጸዋል። የጌታቸውና የሌሎች የጊዜያዊ አስተዳደር እጩዎች ሹመት ህወሀት ከፌዴራል መንግስት ጋር ተወያይቶ ተቀባይነት ካገኘ ወደ ስራ ይገባል ተብሎ እንደሚጠበቅ ምንጮቻችን ጠቁመዋል። ከዚህ በተጨማሪ ዓለም አቀፉ የትግራይ ምሁራን የተባለው ተቋም በበኩሉ በቅርቡ ይፋ እንዳደረገው ሌትናል ጀነራል ጻድቃን ገብረ ትንሳኤ ሊቋቋም በታቀደው ጊዜያዊ አስተዳደር ምክትል ሆነው እንዲሰሩ በእጩነት ማቅረቡ ይታወሳል። የሰላም ስምምነቱ ከተፈረሙ አራት ወራት ቢያልፉም በትግራይ ይቋቋማል የተባለው ጊዜያዊ አስተዳደር እስካሁን እውን ባለመሆኑና አካታችነቱና ፍትሐዊነቱ በማንሳት ከብዙዎች ዘንድ ትችት ሲሰነዘር ይሰማል። በትግራይ በተቃዋሚነት የሚንቀሳቀሰው አረና ትግራይ ለሉዓላዊነትና ዲሞክራሲ ትላንትና ባወጣው መግለጫ ቅቡልነትና ሕጋዊነት ያጣ ጊዜያዊ አስተዳደር ፍትህና ዲሞክራሲ ሊያረጋግጥ አይችልም ብለዋል። አረና በመግለጫው በትግራይ ጦርነት እንዲቀሰቀስ፣ ሚሊዮኖች እንዲፈናቀሉ፣ በርካቶች እንዲጎዱና እንዲሞቱ ምክንያት የሆኑ ህወሀትና የኢትዮጵያ ፌዴራል መንግስት ሌሎችን በማግለል ብቻቸው በትግራይ ጊዜያዊ አስተዳደር ለማቋቋም እያደረጉት ያለ እንቅስቃሴ ቅቡልነት የለውም ብለዋል። ያነጋገርናቸው የአረና ትግራይ ለሉዓላዊነትና ዲሞክራሲ ማዕከላዊ ኮሚቴ አባል አቶ ሀፍታይ ገብረሩፋኤል ሁለቱ የችግሩ ምንጮች የሆኑ ኃይሎች መፍትሄ ሆቴል ሊሆኑ አይችሉም ያሉ ሲሆን የተያዘው አካሄድ ግን ካለፈው ያልተማሩበት ነው ብለዋል። ሁለቱም የችግሩ ምንጭ የሆኑ አገሪቷን ወደ ጦርነት በማስገባት አሁን ለደረሰው ውድመት እና ጥፋት ዳርገውናል። ከዚህ ሁሉ ውድመት በኋላ አሁን ደግሞ ቁጭ ብለው ተደራድረናል ብለው ሁለቱም ነው የመፍትሄ አካል ብቻ መሆን እየፈለጉ ያሉ። ነገር ግን በአገሪቱ የደረሰ በተለይ ትግራይ የደረሰው ችግር ከህወሓት በላይ ነው። ህወሓት ብቻውን መፍታት እንደማይችል ወደዚህ ያስገባል ድርጅት እሱ ነው ስለዚህ ቀድሞ መከላከል የነበረበት የክልሉም የሀገሪቱም ችግር ሳይከላከል ቀርቶ ምን መፍትሄ ሊያመጣ ነው ብቻውን ህወሓት እንደ አረና ይሄ ሊቀበለው አይችልም ህጋዊነትም ቅቡልነትም የለውም። ከዚህ በተጨማሪ ያነጋገር ናቸው። የአርና ትግራይ ማዕከላዊ ኮሚቴ አባሉ አቶ ሀፍታይ በትግራይ ያለው ዘርፈ ብዙ ችግር እንዲቀረፍ መፍትሄው ሁሉን አካታች የሽግግር ስርዓት መዘርጋት ነው ብለዋል። በተለይ ቲፒኤልኤፍ በተደጋጋሚ ፌል ያደረገ ለትግራይ ህዝብ ለዚህ ችግር የዳረገ ሀይል ነው። ስለዚህ መፍትሄው አሁንም እንደ አዲስ ይሄ ተንኮልና ሴራ ይቅርብኝ ብሎ ትግራይ ውስጥ ካሉ ተቃዋሚ ድርጅቶች፣ ሌሎች ሲቪክ ማህበራት እና ሌላ የሚመለከታቸው ምሁራንም በመሆን እንደ አዲስ ኮሚቴ ተዋቅሮ ሀቀኛ በህዝብ ቁብልነት ያለው ኢንትሪም ጋቨርመንት ወይም ደግሞ የሽግግር መንግስት ማቋቋም አለበት እንጂ ይሄ የወደቀ መልሶ ለማንሳት እየተደረገ ያለ ሂደት መፍትሄ ሊሆን አይችልም። በጊዜያዊ አስተዳደር ማቋቋም ሂደት ዙሪያ ከህወሀት ወገን ተጨማሪ መረጃ ለማግኘት በተደጋጋሚ ያደረግነው ጥረት ለጊዜው አልተሳካም። ከአረና ውጪ በትግራይ የሚንቀሳቀሱ ሳልሳይ ወያነ ትግራይ፣ ባይቶናና የትግራይ ነፃነት ፓርቲ የተባሉ ሶስት ተቃዋሚ የፖለቲካ ፓርቲዎች ራሳቸው ጊዜያዊ አስተዳደር ከማቋቋም ሂደቱ ማግለላቸው ይታወሳል። ለዲ ደብልዩ ዘገባ ሚሊዮን ኃይለስላሴ መቀለ